መልካም ፣ ይሄ ራሱን ችሎ በስፋት ህገ መንግስት ጥያቄ ምንነቱን ጭምር በዝርዝር ጥያቄዎች መታየት ይጋብዛል። በተነሳው ነጥብ ጋባዥነት ነው በተከታታይ ጥያቄ ያነሳሁት ህገ መንግስታዊ የማንነት ጥያቄ አሁን ለሚታዩ ችግሮች መሰረት ነው ብለዋል። ና አቶ አበባው አያሌው ቀደም ብሎ በዶክተር ዳንኤል የተገለጹትን ጨምሮ በርሶ እይታስ? እኔ እንግዲህ ይሄን ነገር ዶክተር ዳንኤል ያነሱት ልክ ነው። ህገ መንግስቱ በእርግጥ ብዙ ነገር አለው፣ ግን ደግሞ ህገ መንግስት ነው እና በዚህ ኢትዮጵያ ተብሎ በተከለለው ወሰን ውስጥ ያለን ሰዎች ይህን መተዳደራችን አይቀርም። ለምን ዜጋ ነን፣ እንኖራለን፣ እንገብራለን። እስከ ገበር እስከ ኖርን ድረስ ደግሞ ይሄ ህገ መንግስት ተሻሻለም አልተሻሻለም አሁን እየገዛን ያለ ይሄ ነው። ዜጋው ተገዢ ሆኖ ግን መንግስት ለህገ መንግስቱ ማይገዛበት ምንም ምክንያት ያለ አይመስለኝም። አንድያ ነው እና ትልቁ ነገር ምንድን ነው? ህገ መንግስት ብለን እስከተቀበልን ድረስ መሆን ያለበት መንግስት ህገ መንግስቱን አክብሮ፣ ዜጋው ህገ መንግስቱን አክብሮ እስካልተሻሻል ድረስ ማለት ነው። ያ ህገ መንግስቱ ለምን እንዲሆነ እንዲሆነ እንዲሆነ የሚለውን ወደዛ አይወስደንም። ግን ህገ መንግስት መሻሻል አለበት አንደኛ ህገ መንግስቱ ችግር አለበት። ዶክተር ዳን እንደሚሉት ይሄ አሜሪካም አረቀቀው ምንም አረቀቀው እንግዲህ በሀገሪቱ ህግ መሰረት ታውጇል። ይሄ ህገ መንግስት ተቀባይነት ያለው ነው እስካለ ድረስ ደግሞ ያን የሚሻሻልበትን መንገድ መፈለግ አለብን። ሁላችንም ኢትዮጵያውያን የሆኑ ዜጋዎች ማለት ነው። ትልቁ የህገ መንግስት ችግር መጀመሪያ ላይ አንዱን ትልቅ አንዱን ትንሽ ማድረጉ ነው። እራሱ ፕሪያምብሉ ላይ እኛ መግቢያ ብለን ነው እንደ መቅድም እናንሳውና እዛ ላይ እንኳ ስናነሳው መጪው የጋራ እድላችን መመስረት ያለበት ከታሪካችን የወረስነውን የተዛባ ግንኙነት ብሎ ነው የሚጀምረው። የህገ መንግስት የመጀመሪያ ውስጠት ከታሪካችን የተዛባ የወረስነው ግንኙነት የለን ኦሮሞውም፣ ትግሬውም፣ ወላይታውም አፋሩም ሁሉም የህዝብ ለህዝብ መስተጋብር ነበረው። ያን አስተካክሎ መነሳት የነበረበት ነው። ሁለተኛ ህገ መንግስቱን ከወቀስ ነው ያረቀቁትን ሰዎች ወይንም ያማከሩትን ሀገሮች አይደለም የያዝነውን እዛ የተቀመጠውን ነው። ይሄ ህገ መንግስት በህዝብ በምን በምን የሚለው ዶክተር ዳንኤል እንደሚሉት፣ አዎ ህዝብ ላይስማማበት ይችላል። ያልተስማማበት ሁለት ምክንያት አለ። አንደኛ በጦርነት ማግስት አሸናፊ ወገን በራሱ ፍላጎት ያረቀቀው ስለሆነ ነው። እዚህ ላይ ትክክል ነው። አዎ ጥያቄ አለ። የሁሉም ዜጋ ይሄ ህገ መንግስት እኔ ተስማምቼበት ሁሉም መክቶበት ያጸደቀው ነው ወይ ሲባል የለም። በጦርነት አሸናፊ ወገን መጥቶ ስልጣን የያዘ እሱ የሰባሰባቸው ወገኖች አሁንም ያንን ህገ መንግስቱን ያጸደቁ እኮ የፈረሙት ሰዎች ናቸው። አይደለም እንደሚቃወሙ አንድ ምሳሌ ዶክተር ነጋሶ ጊዳዳ ፊርማቸውም ያለው የእሳቸው ነው። አሁን ይህን መንግስትና ህገ መንግስትም ደግሞ የሚሟገቱት እሳቸው ናቸው። እስከዚህ ድረስ መሄድ እንችላለን። ሁለቱን አሸናፊ ወገን ያጸደቀው ለመሆኑ ደግሞ እዛው ቁጭ ብሏል። በትግላችንና በከፈልነው መስዋዕትነት የተገኘውን ዴሞክራሲ ነው እንጂ የሚለው በህዝብ ፍላጎት አይልም። ይህንም አጽድቀን በደንብ አድርገን ፈለፍለን ማውጣት አለብን። እና ይሄ ህገ መንግስት አንደኛ ችግር አለበት። ችግሩ እንዳለ ሆኖ ደግሞ የሰጠውን መብት ማስከበር ይችላል ወይ ሲባል፣ መንግስት ፈቃደኛ አይደለም። ሌላ ሶስተኛ ላነሳ የሚችለው ምንድን ነው? ህገ መንግስቱን እሺ፣ እንቶ ላንስ ማንባበት እንችላለን። አንደኛ የፌዴራል ስርዓቱን የመሰረተው በምን ተነስቶ ነው? ለሀረሪ ሁለት መቶ ሺህ ለማይሞላ ህዝብ ክልል የመሆን መብት የሰጠ ለሲዳማ አንድ ሚሊዮንም ይሁን ሁለት ሚሊዮን ክልል የመሆን መብትን የከለከለ ህገ መንግስት እንዴት አድርጎ ነው ሰው ዜጋው ሊቀበል የሚችለው? እዚያም ላይ ጥያቄን እናነሳ እንችላለን። ግን ትልቁ ጥያቄ የሚሆነው ምንድን ነው፣ ይሄን ህገ መንግስት ያረቀቀው አካል ማን ነው ሲባል አይ በህዝብ ብሶት ምክንያት የህዝብን ጭቆናና ግፍ ላስወግድ የመጣው የህዝብ ብሶት የፈጠረኝ ነኝ ያለ ወገን ያረቀቀው ህገ መንግስት እና በዛ ህገ መንግስት መሰረት ስልጣን የያዘው ወገን የህዝብን ብሶት ሳይሆን የሚሰማው ህዝብን እንደገና የደም እንባ አስለቃሽ መሆኑ ነው። ይሄ ነው ትልቁ ነገር ኢትዮጵያ ውስጥ የምናነሳው። መልካም። ያ ደግሞ ዶክተር ዳንኤልም አሁን አሜሪካን መንግስት ላይ እንደዛ የሚፈሩ ከሆነ ሂስ መሰንዘር እዚህ ሆነን ስንሰነዝር ደግሞ አንዳንድ ጊዜ አክብሩ፣ ምክንያቱም ሁላችንም እዚህ ጋር ልናጣው የምንችለውን ነገር እናጣለን። ህገ መንግስት ማክበርበት ምክንያት እኔ ምንድን ነው ጸድቋል ቢያንስ ሀገሪቱ ትተዳደርበታለች፣ አለች በስርዓቱ እንኳ መንግስትን በህገ መንግስቱ መሰረት ስ ማርክ ልስጥ፣ እንደ በቀላሉ አነጋገር አሉላ በህገ መንግስቱ መሰረት ይሄ መንግስት ማርክ ቢሰጠው አምስት ከመቶም አያገኝም። ይቅርታ እንደዚህ አይነት መናገር መልካም ከህገ መንግስታዊ የማንነት ጥያቄ እስከ ህገ መንግስቱ ተጨባጭ የህዝቦች ውክልና ድረስ የሚደርሱ ሌሎች ጥያቄዎች በተከታታይ ይነሳሉ። አሁን ያነሳችኋቸውን ይልቁንም ደግሞ ይበልጡን ህገ መንግስቱን የሚመለከቱ ጥያቄዎች በሌላ ሰፋ ያለ መድረክ ገፍተን እንቀጥላለን። ወደ ወቅታዊ ሁኔታ ልመልሳችሁና እስኪ በተጨባጭ ሊታዩ የሚችሉ ከወቅቱ ችግር እስከ መፍትሄ አማራጮቹ ሊወስዱ የሚችሉ ጭብጦችን በተደጋጋሚ ከሚነሱ ጥያቄዎች የሚመዘዙትን እናንሳ። የምጣኔ ሀብት እኩልነት ወይም የዜጎች እኩል ተጠቃሚ መሆን አገሪቱ በከፍተኛ ቁጥር ከአስር በመቶ በላይ የተከታታይ የምጣኔ ሀብት እድገት አሳይታለች ይባላል። አወዛጋቢነቱ እንዳለ ሆኖ የዛ ተጠቃሚ ለመሆን ያልቻለ ሕዝብ ከእለት ወደ ዕለት የሚላስ የሚቀመስ ያጡ ዜጎች ጭምር ያሉበት መሆኑ በአንድ በኩል ይነሳል። የፖለቲካ ነጻነት ማጣት፣ የሰብአዊ መብት መገፈፍ ስር የሰደደ ድህነት። እነኚህ ጥያቄዎች ቅድም ከሚነሱት የህገ መንግስትም ሆነ የመሬት ባለቤትነትና ይዞታ ጥያቄዎች አሁን ለሚታዩ ቅሬታዎች ከጀርባ ያሉ አቀጣጣዮች እነኚህ አይደሉም ወይ የሚል ጥያቄ የሚያነሱ ወገኖች አሉ። ድሉን ለዶክተር ዳንኤል ልስጥ ተከታዩን እሺ፣ አመሰግናለሁ። ወደ ጥያቄው ወደ አነሳው ከመሄዴ በፊት አንድ አስተያየት አቶ አበባው ሲናገሩ ምን አሉ ህዝብ ለመንግስት ተገዥ መሆን አለበት አሉ ለህገ መንግስት ለህገ መንግስት ተገዥ መሆን አለበት ህዝቡ የጻፈው ህገ መንግስት ከሆነ የራሱ ህገ መንግስት ነው ማለት ነው አሁን አሜሪካን አገር ህገ መንግስቱን ነው የሚጠብቀው ህዝቡ ግለሰቦችን አይደለም ወይም ፕሬዚዳንቱን ወይም ሌላውን አይደለም የሚጠብቀው ህገ መንግስቱን ነው ምክንያቱም ህዝቡ የጻፈው ህገ መንግስት ነው። ሁለተኛ ላሳስብ የምፈልገው ህገ መንግስት የህዝብ ትግል ውጤት ነው። የተለያዩ ክፍሎች፣ የተለያዩ ጥቅም ያላቸው ክፍሎች ተሰባስበው ተዋግተውም ይሁን ተስማምተውም ይሁን ብዙ ጊዜ በስምምነት አይሆንም። ምክንያቱም ሰው ራሱን ስለሚወድ ለራሱ የሚፈልገውን መብት ለሌላው ስለሚነፍቅ የግድ የተለያዩ ኃይል ተሰብስቦ ነው የሚጽፈው እና የምናጣው ብለው ሲናገሩ ይገባኛል። ሀገር ሊጠፋ የሚችለው አምባገነኖች እንደ ሊቢያ እንደ ሲሪያ ሀገር ሲያጠፉ ነው፣ እንቢ ሲሉ ነው ሰው ተሰብስቦ። አሁን የኢትዮጵያ ህዝብ መልካም አጋጣሚ አለው የምለው ለምንድን ነው? ህዝቡ ራሱ ሀገራችንን እንወዳለን፣ አንድ ህዝብ ነን፣ አንድ ሀገር ነን፣ አንድ ሰንደቅ አላማ ነን የውስጣችንን ችግር ማስወገድ እንችላለን ነው የሚለው፣ እንጂ ይህ ህገመንግስትማ መንግስትማ ቢጠብቀው ኖሮ ይሄ ሁሉም ባልመጣ ነው። ወደ ጥያቄው ልሄዳቷሉላ እዚህ ፖለቲካ የፖለቲከኞች ሞያ ቢሆንም ዓላማ አለው። ፖለቲካ ስልጣን ለሌለው ስልጣን የሚያገኝበትን መንገድ ለማዘጋጀት ወይም ስልጣን ላይ ያሉ ስልጣናቸው ላይ እንዲቆዩ የሚያደርጉት ስልት ነው። ብዙ ጊዜ ስለ ኢትዮጵያ ልማት ይነገራሉ። አስር በመቶ ኢትዮጵያ አድጋለች ምንድን ነው የቸገራችሁ? በተለይ የምንሰማው እኮ ከተማሩ ከሚባሉት ነው። በነገራችን ላይ ለዚህ አሁን በቅርብ ጊዜ አዲስ አበባ በነበርኩ ጊዜ ሶስት ሀገሮች ኢትዮጵያ፣ ደቡብ ኮሪያ፣ ታይዋን ሶስቱን ሀገሮች በፈረንጅ አቆጣጠር ነው የምናገረው። በአስራ ዘጠኝ መቶ ስልሳ የዛሬ አምሳ ዓመት የገቢ መጠናቸው ተመሳሳይ ነው ሶስቱ ሀገሮች ከሀምሳ ዓመት በኋላ ሁለቱ ሀገሮች ገቢያቸው የትናየት መንጥቋል። ለምሳሌ ታይዋን የአሜሪካንን የነፍስ ወከፍ ገቢ ሰማንያ በመቶ ነው የሚያሳየው፣ የኢትዮጵያ ነጥብ ስምንት ሰባት ነው። የዛሬ ሀምሳ አመት የኢትዮጵያ አንድ ነጥብ ሶስት ነበረ። ደቡብ ኮሪያ ስልሳ ሰባ በመቶ የአሜሪካንን የነፍስ ወከፍ ገቢ ነው ለምንድን ነው እነዚህ ሁለት ሀገሮች ቶሎ ብለው መሬት ሰጡ፣ ለድሀው፣ ለገበሬው አሜሪካኖች ይገፋፏቸው ነው። ከፍለዋል ሰማንያ ሰባት በመቶ አሜሪካኖች ነው የከፈሉት። ምክንያቱም በዛን ጊዜ ኮሚኒስቶች ተጽዕኖ ነበራቸው። ኮሚኒስትን ለመቋቋም ኢትዮጵያ በዛ በአስራ ዘጠኝ መቶ ስልሳዎቹ የኮሚኒስት ችግር አልነበራቸው። የመሬት ይዞታ ተዘነጋ። በጠቅላላው ምንም አልተደረገም። ጭራሽ ምንም አያስፈልግም መሬት ከምናከፋፍል ህይወታችን እያለን አናደርገውም እያለ የምትፎክር መንግስት ነው። እና አገሪቷ አድጋለች የሚባለው ትክክል አይደለም። እና በዚህ ጊዜያችንን ነው የምናጠፋው፣ የሚፈልጉትም ይሄንኑ ነው። እነ መንግስትም የውጭ ደጋፊዎቻቸው ለምንድን ነው ስለ መሬት የማይናገሩት? እኛ ራሳችን እዚህ አሁን መሬት ላለ አተኮርንም። አንድ ነገር ነገር ጊዜ ሰጠኝ ከሆነ ደቡብ ወደ ሲዳሞ ክፍለ ሀገር ታች ቢላ ድረስ ነው ህዝ ገጠሩና ከተማው የሚገናኙበት ኢኮኖሚ የለም። ከተማ ውስጥ የምታየው ድንጋይ ነው። የቤት ስራ ፎቅ አንድ ሁለት ፎቅ ይደረጋል። ካፒታል ይዘህ ገብተ ገጠር ውስጥ ማረስ አትችልም። መሬት ተከልክሏል። መግዛት አትችልም። መመራት አትችልም። ለምን? የሽዳገብ ሰው አደለም ይባላል። አንድ እንቁላል ሶስት ብር ነው። እሺ አንድ ነጋዴ ወይም አንድ ገበሬ አሁን ዶሮ ገዝቼ አረብ አለው ቢል መሬት ያስፈልገዋል። መሬት የለ። ወጣቱ ከተማ ውስጥ ዝም ብሎ ይቀመጣል። መንግስት ኢንዱስትሪ ናት፣ እናስፋፋለን ብሎ ኢንዱስትሪያል ፓርክ እያለ ቤት ይሰራል። እንዴት አርገህ ነው ኢንዱስትሪ የምታስፋፋው? እርሻት ካላለማ ኬት ነው የሚመጣው? ጥሬ ሀብ ችሎታ የለም አገሪቱ ውስጥ ችሎታ ሊኖር የሚችለው ሁሉም ሰው ተባብሮ ሲሰራ ነው። ይሄ ነው ኢትዮጵያ ውስጥ ሌላ አንድ ማስታወቂ ያለች ሽሮ እኔ በጣም ወዳለሁ። ሽሮ ወጥ ካፌዎች ሽሮ ይሸጣሉ። በአሁኑ ሽሮ ወጥ ስልሳ ብር ነው። ሁለት ወረቀት የምታህል እንጀራ ከሁለት ጭልፋ ወጥ ጋር ሽሮ ወጥ ስልሳ ብር ነው። ማነው ነው ልክ የሚከፍል ማን ነው የሚችለው? ይሄ ኢትዮጵያ በኢኮኖሚ አድጋለች ማለት ትክክል አይደለም። እሱ ወስተኛ መጨረሻ እንግዲህ መጨረሻ እድገት እንዴት ነው የሚለካው? እድገት ሲለካ በገበያ ዋጋ ነው የሚለካው አንድ ዳቦ አስር ብር ከተሸጠ እንበል፣ ሁለት ዳቦ ሀያ ብር ማለት ነው አይደለም? ስለዚህ ምን ትላለህ? ኦ ሀያ ብር አመረትን ነው የምትለው። የዳቦ ዋጋ አምስት ብር ከሆነስ አስር ብር ነው አይደለም? ስለዚህ አስሩ ብር ነው የሚበልጠው ከሀያው ብር ሀያው ብር ምንድን ነው የሚያሳየው? የዋጋ ንረቱ ይሄ ነው። ኢትዮጵያ ድገት